ኢትዮጵያ አሁን ከገባችበት አጣብቅኝ ልትወጣ የምትችለው በመነጋገር፣ በውይይት እንዲሁም የሚያጋጩ ያሏቸውን ትርክቶች በእነኚህ ጉዳዮች ላይ በመደራደርና የጋራ ታሪክና አንድነት በመፍጠር ነው ይላሉ ምሁራኑ። ናቸው እንዲህ አሉ የሚለን የአዋሳው ዘጋቢያችን ዮናታን ዘብዴዎስ። የፍትህና የጸጥታ ተቋማትን ተቋማዊ መሰረት ማስያዝና የሕዝቡን ግብረገባዊነት መፍጠር ከዜጎች ከችግሮቻችን ሊያወጡ የሚችሉ ሌላ የመፍትሄ አማራጮች ይሆናሉ ማለታቸውን ጠቅሶ ተከታዩን አድርሰናል። ኢትዮጵያ ካለችበት ቀውስ የምትወጣበትን መንገድ ከመከሩ መሆናን ውስጥ አንዱ የሆኑት በሐዋሳ ዩኒቨርሲቲ ተባባሪ የህግ ፕሮፌሰር ዳንኤል በሀይሉ ኢትዮጵያ በሽግግርና በለውጥ ሂደት ውስጥ መሆኗን ተናግረዋል። የአስተሳሰብ ለውጥ ለማምጣት የሚሞክሩ ለውጡን ዳር ለማድረስ ጥረት በማድረግ ላይ መሆናቸውን፣ ነገር ግን በለውጡ ሂደት ውስጥ ከጥቅም ይቀርብኛል ስጋትና ከስነ ልቦና አኳያ ውጥረትና መገፋፋት ተፈጥሯልን ብሏል። አገሪቷ ችግር ውስጥ ተገባቸው ይህንን ተከትሎ ነው ነው ያሉትም አቅመቢስነት እና የህግና ስርዓትን የማስከበር የአቅሙ ብቻም ሳይሆን ፍላጎትን ማነስ አለ የሚሉ ሀይሎች አሉ። በሌላ ጎኑ ደግሞ እስከዛሬ ድረስ የመጣንበትን የመደፍጠጥ የመጨፍለቅ ዝም የማሰኘት በኃይል የመምታት ገቢራዊ ነገሮችን በመቀነስ በውይይትና በመደራደር ሰላማዊ የሆኑ ነገሮችን በአገራዊ ነገሮች ላይ መግባባት፣ በትውፊቷ መግባባት፣ ታሪክ ላይ መደራደር፣ የኢኮኖሚ አቅጣጫ ፍትሐዊነት፣ እኩልነት፣ ነፃነት የመሳሰሉትን ላይ በትክክል መግባባት ላይ መድረስ፣ እንደዚህ እንደዚህ አይነቱ ነገር በውይይት ይመጣል ብለው የሚያስቡ ናቸው። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ የሆኑት አቶ ዳየሞድ አለም ሕዝባዊ መሰረት የሌለው ትግል ከጥንት ጀምሮ መካሄዱ ዋናና ና መሰረታዊ የኢትዮጵያ ችግር ምንጭ ነው ብሏል። ከዚህ ከንጉሠ ነገሥት ዘመን ጀምሮ ልማት ችግሮች ነበሩ። እነኛን ችግሮች ለመፍታት ብሎ ያው ተቃውሞ ንጉሱ ላይ ሲነሳ ተቃውሞ መደብና ብሄር በሚል ልህቃን ነው በኮሚኒስት አይዲሎጂ የተገኘ ተቃውሞ ነው የተነሳው። የህዝብ ተሳትፎ የለውም። ህዝቡን በመወከል እያለ ይሄ ልህቅ እኛ የህዝቡን ጥያቄ አንስቶ ከገዢው ጋር በመዋጋት የሚል ነገር ነው እና የልህቃን እርስ በርስ ከሚራከቱት በቀር ከህዝብ ጋር ግንኙነት አልነበረውም። ስለዚህ እየከረረ እየከረረ አሁን የሀገኝነት ፖለቲካ ነው ያለው አትደራ जो पोलिस खाते कुछ መስራትና ማሸነፍ እንጂ በድርድር መፍታት የሚባል ነገር የለም። በሐዋሳ ዩኒቨርሲቲ የህግ መምህር እና በአዲስ አበባ ዩኒቨርሲቲ ደግሞ ማስተር ድግሪያቸውን በሰብአዊ መብት ህግ ላይ ጥናት እያደረጉ የሚገኙት በፍቃዱ ድሪባ የኢትዮጵያ ችግር በብሔር ላይ ተመሰረተ ፖለቲካ ማካሄዳችን ወይም ማራመዳችን ብቻ ሳይሆን የቆዩ የህዝብ ጥያቄዎች ናቸውም ብሏል። እንደ እኔ የመጀመሪያው ምንጭ በተለይ አሁን የለውጡ ኃይል ከጀመረ በኋላ ቺን ሀገር ማስተዳደር የተነሱ ጥያቄዎች አሉ። ለውጡ ሲመጣ ከለውጡ ጋር በሂደራል ያለፉ ለውጡ ራሱን ችሎ በሁለት እግሩ እስኪቆም ድረስ ድረስ በኢደር ተከር ነው ምናምን የቆዩ ጉዳዮች አሉ። የተለያዩ የብሄሮች ጥያቄ አለ። የተለያዩ ግሩፖች የግል ኢንተረስታቸው ጥያቄ አለ እና እነዚህን ጥያቄዎች በትክክል አድሬስ ለማድረግ ያው ጊዜ ያስፈልጋል። ኦፍኮርስ ኮርስ ግን በአቅጣጫ ደረጃ አቅጣጫዎች መቀመጥ ነበረባቸው። የስራ አጥነት ችግሩ አለ። ቤዚካሊ ማህበራዊ መሰረት የሌላቸው በተለይ ፎልባክ ፖዚሽን የሌላቸው የፖለቲካ ፓርቲዎችን በጣም ያፈራች በጣም እንደ አሽን እየበቀለባት ያለች ሀገር ነች ኢትዮጵያና በተለይ ፎልባክ ፖዚሽን ስንል ብሄራቸውን ብቻ መሰረት አድርገው አይዲዮሎጂ ሳያንጸባርቁ ለትንሹም ለትልቁም ነገር ኢሹም የሚያደርጉት ብሔርን ብቻ የሆነ የማህበራዊ ሚዲያዎቻችንም ስታይ ፖለቲካ ፓርቲዎች ቤተሰቦቻችንም ስታይ እነዚህ ነገሮች ላይ ያተኮረ ነው። እና የስራ ጥነቱ ላይ ተደማምሮ ቤንዝል ሆኖ ነው እያቃጠለን ያለው ብዬ አስባለሁ። የህግ ተባባሪ ፕሮፌሰር ዳንኤል በኃይሉ ኢትዮጵያ አሁን ከገባችበት ቀውስ ውስጥ ልትወጣ የምትችለው በመነጋገር፣ በውይይት እንዲሁም በሚያጣሉን ታሪኮች ላይ ድርድር በማድረግ የጋራ ታሪክና አንድነትን በመፍጠር እንደሆነም ተናግሯል። እ በጣም በችግርም በተስፋም የተበተበች ሀገር ነች እና ምንድነ ማጂክ ቡሌቱ እንዴ ደኩሰን ነገሮች ሁሉ ሶልቭ የሚያደርግ ጋልከኝ የለም ምንም ነገር ያለው እድል መነጋገር፣ መተባበር፣ በተለይ ህዝባዊ ዲሲፕሊን ላይ መስራት፣ የወጣቱ ዲሲፕሊን ላይ መስራት። አለም ሊተባበረን ፈቃደኛ ነው። የዓለምን ጉልበት ተጠቅመን ለመልማት ያለንን ተስፋ መጠቀም፣ መማር፣ መደራደር። በተለይ ታሪክ ብዙ ነገራችን ትናንትና ላይ ተቸንክረን ስለምንጣላ የታሪክ ድርድር ማድረግ መቻል አለብን። ምክንያቱም ከአሸናፊዎች ጫፍ የተጻፈ አለ ታሪክ ከተሸናፊዎች ጫፍ የተጻፈ ነገር አለ። እውነቱ ብዙ ጊዜ መሀል ላይ ነው። ለውጡን እየመራ ነው የሚሉት አካል አሉ የተባሉ የአገሪቷን ችግሮች ለመፍታትና ሰላም ለማስፈን ጥረት እያደረጉ ቢሆንም ከትችትና ከክስ መዳን አልቻለም ብሏል። ከሁሉም የህብረተሰብ ክፍል ጋር በችግሮቻችን ላይ በጠረጴዛ ዙሪያ እንመካከር በማለት ከውጭ ሀገር ጭምር የፖለቲካ ፓርቲዎች እንዲገቡ ማድረጋቸውም አንዱ ለውጥ መሆኑን ጠቅሰው የአስራ ዘጠኝ ስልሳዎቹ አይነት የመፋጀት ፖለቲካ አቁመን የመነጋገር ባህል ከፈጠርን ትልቅ እድል እንደሆነም ተናግሯል። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳየ ሞዳል ደግሞ በመነጋገር የሚያምኑ ቢሆንም መቅደም ያለበት ግን የፀጥታውን ኃይል በማፈርጠም ሰላም ማረጋገጥ ነው ብሏል። በኔ እይታ መፍትሄው ምንድን ነው? አሁን ካለንበት ተነስተን ስናስብ መጀመሪያ መንግስት ሰላም በጣም ማስፈን አለበት። በደንብ ለውይይት መነሻ የሚሆነው ሰላም ሲኖር ነው። ሰላም ለማስፈን ደግሞ የመከላከያና የደህንነት ተቋማት ፖሊሲን ጨምሮ ከፓርቲ ፓርቲ ተጽዕኖ ነጻ ሆነው ተደራጅተው ሰላም ያሰፍናሉ። ከዛ በኋላ ሁሉም ትጥቅ የሚባል ነገር ሳይኖረው መጥቶ ይደራደራል። የአዋሳ ዩኒቨርሲቲው የሕግ መምህር ፍቃዱ ድርባ ደግሞ ሁለት የመፍትሄ ሀሳቦችን እንዲህ ሲሉ ያስቀምጣሉ። አንደኛ እንደ ህዝብ ነው እንደ ህዝብ ማህበራዊ እሴቶቻችን ላይ በጣም መሰራት አለበት ነው። አሁን ላይ ህዝቡ ሪስፖንሲቢሊቲ መውሰድ አለበት። እኔ እንደ ግለሰብ ሁሉን ነገር እያወጣው የመንግስት ጥፋት ነው፣ የሆነ ግለሰብ ጥፋት ነው፣ ታዋቂ ላይክ አይከን ተብሎ በሆነ ህብረተሰብ ውስጥ የሚታሰብ ጥፋት ነው ከሚለው ባሻገር እኔስ እንደ ግለሰብ በማህበራዊ ሚዲያ ሊሆን ይችላል፣ በተለያዩ መንገዶች ሊሆን ይችላል የማስተላለፈው ሀሳብ ምን ያህል ነው የሚለው ሶሻል ሪስፖንሲቢሊቲ ግለሰቦች ሴቶቻችን የምንላቸው በከተማ ያለው በገጠርም ያለው ሀገራችን መሰራት መቻል አለበት። ልሂቃን፣ ልምድ ያላቸው ግለሰቦችና ፖለቲከኞች ወደ ራሳቸው መመልከት አለባቸው። ወጣቱም ሆነ ህዝቡ ከኮናኝነትና ከስሜታውነት በመውጣት ነገሮችን በጥልቀት የማገናዘብ ልምድ ማዳበር አለባቸውም ብሏል። የኢትዮጵያ ፖለቲካ ተዋናዮች፣ ምሁራንና አክቲቪስቶች ወደ መገናኛ ብዙሀን መጋበዝና የመሰላቸውን እንዲያወሩ እድል መፍጠር ለግጭት ምክንያት ሆነዋል ያሉትም። በተጨማሪም ከመጠቋቋም፣ ከቁርሾ፣ ከብሶትና ከሴራ ፖለቲካ ወጥተን በሀሳብ ልዕልናና የበላይነት ፖለቲካ ውስጥ ካልገባን አገሪቷን ከገባችበት ችግር ማውጣት ያዳግታልም ብሏል። መልካሙን ነገር በደንብ አጠንክረን ይዘን የሚከፋፍሉን ነገሮች ላይ ተደራድረን ወደፊት መሄድ መቻል አለብን፣ ያለን እድል በሰላም ነው። የህዝቡን ዝቅተኛ የንቃት ደረጃ እንደ ጥሩ አጋጣሚ በመጠቀም ግጭት የሚፈጥሩ ፖለቲከኞች ላይ አስተማሪ እርምጃ በመውሰድ የህግ የበላይነትን ማስከበር እንደሚገባም ምሁራን ተናግሯል። የተናገሩትና ያስተላለፉትን መልዕክት ተከትሎ ለሚደርሰው ጉዳት ህገ መንግስታት መብታቸውን በማይነካ መልኩ የሚጠየቁበትን ስርዓት መዘርጋት አለበትም ብለዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።